የባህል መድረክ ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ከዓመት ዓመት በጀርመናውያኑ ዘንድ በእጅጉ የሚከበረው የገና በዓል በገና ዛፍ ማለት ጥዱን አሽቆጥቁጦ በገና ገበያ በቅርንፉድ ቀረፋ የተፈላውን ወይን ይዞ የገና አባት የተባለውን ባለነጭ ሪዛም ሽማግሌን ስጦታ አሸክሞ ቤተሰብን አሰባስቦ በመምጣቱ በጉጉት ይጠበቃል። ባለፈው ሰኞ ምሽት በበርሊን ከተማ በተዘረጋው በባህላዊው የገና ገበያ ላይ የደረሰው ጥቃት በእርግጥ በጉጉት የሚጠበቀውን ይህን በዓል ጥላ ሳያጠላበት አልቀረም። እንዲያም ቢሆን በርካታ ጀርመናውያን በተለያዩ የብዙሀን መገናኛዎች በሚሰጡት አስተያየት ጥቃቱ የፈሪ ነው፣ ለፈሪ ደግሞ ባህላችን፣ ትውፊታችን፣ አኗኗራችንን አንቀይርም ሲሉ ይናገራሉ። በጀርመን የሚኖሩ ኢትዮጵያውያን የጀርመናውያኑን የገና በዓል እንዴት ያከብሩታል? በርሊን የደረሰው ጥቃት የአከባበር እቅዳቸውን ቀይሮት ይሆን? በእለቱ ዝግጅታችን በጀርመን የሚኖሩ ኢትዮጵያውያንን አስተያየት ይዘን ስለ ጀርመናውያኑ የ ገና በዓል አከባበር እና ባህላዊውን የገና ገበያ እንቃኛለን። መልካም ቆይታ። በጀርመን የገና በዓል የፊታችን ቅዳሜ ምሽት ማለት በየዓመቱ በጎርጎሮሳውያኑ ታህሳስ 24 ማለት ዲሴምበር 24 ምሽት ጀምሮ መከበር ይጀምራል። በአውሮጳውያኑ ታህሳስ ማለት ዲሴምበር 24 ምሽት ኢየሱስ ክርስቶስ የተወለደበት ቅዱስ ምሽት፣ በነጋታው ታህሳስ 25 ቀዳማዊ ገና፣ ታህሳስ 26 ቀንን ደግሞ ዳግማዊ ገና ሲሉ ጀርመናውያን በተከታታይ ቀናት ከቤተሰብ ጋር በእርጋታ ያከብሩታል። ጀርመናውያን በገና በዓል አከባበር ማህበር ከሌሎች አውሮፓውያን የሚለዩት ደግሞ ያው ከአራት ሳምንት ጀምሮ በዓሉ እስከሚከበርበት እስከ ታህሳስ 24 ቀን ድረስ በሚዘረጉት በገና ገበያቸውና በቀረፋ ቅርንፉድ በተቀመመው በተፈላው በወይን መጠጣቸው ነው። የገና በዓል ሊከበር አራት ሳምንት ሲቀረው ጀምሮ በየእሁዱ አንዳንድ ሻማን ያበራሉ፣ የበዓሉን መምጣት ይጠባበቃሉ። በየከተማው መሀል የሚዘረጋውም ባህላዊው የገና ገበያም ቢሆን የገና በዓል ሊከበር አራት ሳምንት ሲቀረው ነው የሚዘረጋው። በዚህ ገበያም የህጻናት የአዋቂዎች መጫዋቻና መዝናኛ ቦታዎች ይገኛሉ። ምግብ መጠጡም ቢሆን በገፍ የሚቀርብበት ቦታ ነው። በእርግጥም የጀርመናውያን ዋነኛ ባህላዊ እንቅስቃሴ የሚታይበት ቦታ ነው ማለት ይቻላል። ባለፈው ሰኞ በበርሊን እምብርት ላይ በተዘረጋው የገና ገበያ ላይ ጥቃት ደርሶ ሰዎች መገደላቸው በእርግጥ በበዓሉ ላይ ጥላ ያጠላበት ይሆን? በጀርመን ሲኖሩ ከ20 ዓመት በላይ ያስቆጠሩትና በበርሊን ይሄው አደጋ ከደረሰበት ብዙም ሳይርቁ የሚኖሩት አቶ ደረጀ መንገሻ ድርጊቱ እንዳሳዘናቸው ይናገራሉ። በጣም በጣም በሌሎች ሀገሮች ላይ የደረሰ ሽብር ድርጊቶችን ታዝበናል፣ ባለፉት ዓመታቶች ውስጥ ጀርመን ውስጥ ግን በአንጻራዊ ሁኔታ ሰላም ነው የነበረው። እና እንደምታቂው የዚህ የገና በዓል ላይ በአብዛኛው የቤተሰብ በዓል ነው እና ሕጻናት ልጆቻቸውን ይዘው ነው የሚሄዱት። እዛ ልዩ ልዩ መጫወቻዎች አሉ፣ መዝናኛዎች አሉ እና ቤተሰቦች ልጆቻቸውን፣ ባለቤቶቻቸውን ይዘው የሚሄዱበት በዓል ነው እና ይህ አጋጣሚ በእውነት ጀርመኖችን ብቻ ሳይሆን ሰው የሆነውን ሰው ሁሉ ልብ የሚሰብር ድርጊት ነው የተደረገው እና የሀዘን ድባብ ያጠላበት ወቅት ነው። እርግጥ ይህንን ነገር እንደ በሀዘን ብቻ ማለፉ ሳይሆን የበለጠ ሽብርተኝነትን ለመዋጋት ህዝቡ የበለጠ ቆርጦ መነሳት እንዳለበት ነው አመላካች ነው ብዬ ነው ማስበው። በበርሊን እምብርት ላይ የሚገኘው የጀርመን ባህላዊ የገና ገበያ የተዘረጋው ታሪካዊ ቦታ ላይ ነው ያሉን አቶ ደረጀ። ገበያው በሚገኝበት ቦታ ላይ የሚገኘው ቤተ ክርስቲያን ከሁለተኛው የአለ የዓለም ጦርነት በከፊል የተረፈ ነው ወይ? እንግዲህ በሁለተኛው ዓለም ጦርነት ጊዜ በራሽያ ቦምብ እየተመታ ነው የቤተክርስቲያኑ ጉማጅ አሁንም አብሮ አለ። እርግጥ ትንሽ ታሻሽለውታል፣ ግን እዛ ቤተክርስቲያኑ አሁንም በየጊዜው ጸሎት ይደረግበታል። ያው አላፊ አግዳሚ ቱሪስት ሁሉ እየሄደ የሚያደበት ቦታ ነው እና ሴንተር ነው። ድሮ ምዕራብና ምስራቅ በርሊን በነበረበት ጊዜ በርሊን ሲባል ሴንተር መገናኛው ቦታ ይሄ ነው። በእርግጥ አሁን ጀርመን ከተዋህደ በኋላ ብዙ መገናኛ ከተማው ስለሰፋ ብዙ እንትኖች አሉ፣ ግን ሴንተር ይባል የነበረው ልክ ለእኛ ገር ሳ ይባል እንደነበረው ነበረ። በጀርመን ብሎም በአውሮጳ የገና በዓል በድምቀት ይከበራል ያሉን የፍራንክፈርቷ ነዋሪ እና በጀርመን ሲኖሩ ከሁለት አስርተ አመታት በላይ ያስቆጠሩት ወይዘሮ ባዩሽ አበበ በበኩላቸው እንግዲህ ያው ኢሮፒያንስ በብዛት የክርስቲያን ሀገር ነው። ስለዚህ ገና ደግሞ በጣም ትልቅ እምነት ነው። ያው ከጥንት ጀምሮ ከብዙ ሺህ ዓመት ጀምሮ ያው ክርስትና ተከታዮች ናቸው ማጆሪቲው። ስለዚህ የገና በዓል በጣም በጣም የሚከበር ነው። ከፋሲጋም ከማ ማንኛውም በዓል በላይ የገና በዓል በጣም በጣም በድምቀት የሚከበርበት ቤተሰብም ከያገሩ የሚሰባሰብበት በዓል ነው። ወይዘሮ ባዮች በመቀጠል እንደተናገሩት በርሊን ጀርመን ላይ የተከሰተው ጥቃት ቢያሳዝንም ጀርመናውያን ችግሩን ለመፍታት ወደፊት ስለሚያዩ በገና በዓል አከባበር ላይ ለውጥ አያመጣም። እነዚህ ነገሮች እኮ አሁን በዓለም ላይ እየተደጋገሙ ነው ያሉት፣ በማንኛውም ዓለም ላይ ማለት ነው። ስለዚህ ጀርመኖች ደግሞ በጣም ጠንካሮች ናቸው። ብዙ ያለፉ ናቸው። ጥቃት ያው ጉዳት ቢኖረውም ለቤተሰብ ወይንም ለአካባቢው ያው በዓል ላይ ስለተፈጸመ፣ ሕዝብ የተሰበሰበበት ቦታ ላይ ስለተፈጸመ ያ ትንሽ እንትን ሊል ይችላል እንጂ ያንን ያህል ብዙ ተጽዕኖ የሚያመጣ አይደለም። ምክንያቱም ጀርመኖች ወደፊት ነው የሚመለከቱት። ብዙውን ጊዜ አንድ ችግር ላይ ቆመው አይቆዩም። ሽቴልና ሀይልገና በጀርመን ኢትዮጵያውያን በመሰባሰብ በተለያዩ ዝግጅቶች፣ ስፖርታዊ እንቅስቃሴዎች፣ በህብረት ኢትዮጵያዊ ባህላዊ ክንውኖች ከሚታይባቸው ከተሞች መካከል በተለይ በኑረምበርግ ከተማ የሚገኙት ኢትዮጵያውያን ልቀው ይገኛሉ። በኑረምበርግ ከተማ የሚገኘው የጀርመናውያኑ የገና ገበያም በሀገሪቱ ከሚገኙት የገና ገበያዎች ሁሉ የላቀ መሆኑ ይነገርለታል። በኑረምበርጉ የኢትዮጵያውያን ማህበር ውስጥ በማገልገላቸው የሚታወቁት የኑረምበርግ ዋሪ ነዋሪ አቶ ካሱ ለገሰ። አዎ እንደዚህ አይነት ሁኔታ ያው በተከታታይ አውሮፓ ውስጥ እየተከሰቱ ናቸው። በጀርመንም ሊከሰት ይችላል ተብሎ ጥበቃም ቢደረግ ግን ያው በርሊን ላይ እንደዛ ተከስቷል። በእርግጥ እንዲህ አይነት ነገሮችን ለመቆጣጠርም አስቸጋሪ ነው፣ የትና እንዴት እንደሚከሰቱ መገመት። አሁን በእኛም አካባቢ በኑረንበርግ በእርግጥ የኑረንበርግ ገና ገበያ በጣም የታወቀ በመሆኑ ጥንቃቄው በጣም ጠንከሪያ ነው። በአካባቢው በተደጋጋሚ ሄደናል ስናይ ከሌላው ጊዜ በተለየ ሁኔታ ጠበቅ ያለ ሁኔታ ይታያል። በዚህ አካባቢ ዛሬ ደግሞ የበለጠ ጨምሯል። እዛ አካባቢ ነበርኩ በአጋጣሚ እና እንግዲህ አሁን በዚህ አመት ውስጥ ያው ባለፈውም በኒዛ ከዛም በቤልጅየም በጀርመንም እንዲሁ በተለያየ መልኩም ቢሆን እየተካሄዱ ናቸው የአሁኑ ደግሞ በጣም አስደንጋጭ ነው የዚህ የገና ስሜትን ትንሽ በጣም በከፍተኛ ሁኔታ ረብሸዋል በጣም የሚያሳዝን ነው እንግዲህ ያው እንዲያን ነገሮች ጋር ደግሞ ያው አብሮ መኖር ነው እንግዲህ እናንተ ልጆቻችሁን ሰብስባችሁ ኢትዮጵያውያን በተለይ በኖረንበርግ ጠንካራ ማህበር ነው ያላችሁ በኢትዮጵያውያኑ በዓላትም ሆነ በጀርመናውያኑ በሚያከብሩት በዓላት ትገናኛላችሁ ማህበር አላችሁ እና ይህንን እንግዲህ የልደት በዓል ማለትም የገና በዓል እንዴት ነው የምታከብሩ እኛ የገናን ልደት እንግዲህ ከረጅም ጊዜ ጀምሮ ነው የምናከብረው። በመጀመሪያ ያው እዚህ ሀገር ስንመጣ ልጆቻችንም አልነበሩም። እዚህ ስንኖር ከህብረተሰቡ ጋር ተቀላቅለን ስለምንኖር እናከበር ነበረ። ከዛም በኋላ ቤተሰብ መስርተን ሙሉ ልጆች ሲመጡ ያው የገና በዓል ራሱ በበዓልነቱ ራሱ የቤተሰብ በዓል ስለሆነ የበለጠ እያከበር ነው እንድንሄድ ሆኗል። እኛ በዓል ማህበር ቀደም ብለን የመሰረት ነው በር አሁን በስፋት ኢትዮጵያ ጉዳይ ላይም እንደዚሁ በባህሉን ጉዳይ ላይ ቅድሚያ እየወሰደ የቤተሰብ በዓል እያደረገው እየሄደ ነው እና የልጆቻችን በዓል እንግዲ እንግዲህ አሁን በተከታታይ እንኳን ስናከብር በዚህ ሀገር በአውሮፓውያኑ የገና ከባበር መሰረት የገና አባት መጥቶ ከልጆች ጋር ለሚደረገው ፕሮግራም ኦልሞስት ለአስራ አራተኛ ወይም ለአስራ አምስተኛ ጊዜ አሁን ይካሄዳል ማለት ነው የፊታችን ዲሴምበር ሀያ አምስት እና ይህንን በተከታታይ ስናከብር ነው። በዚሁ ነው እንግዲህ ልጆቻችንን እያደጉ አንዳንዶቹ እንዲያውም አሁን ወደ ዩኒቨርሲቲ ግህ ዓለም የገቡም አሉ፣ በስራ ዓለም ላይም የገቡ አሉ ከዚሁ ትራዲሽን ውስጥ ወጥተው ማለት ነው እና በፕሮግራሙ ላይ እኛ የገና በዓል ብቻ ሳይሆን ደግሞ የኢትዮጵያ ቅርስ ወደ ልጆቻችን የማውረስ አይነት ፕሮግራም አለ። ያ ምንድን ነው? የጥያቄና መልስ ፕሮግራም ለልጆች አዘጋጅተን ጥያቄና መልሱ የሚሆነው በኢትዮጵያ ጉዳይ፣ በኢትዮጵያ የታሪክ ጉዳይ፣ የጂኦግራፊ ሊሆን ይችላል፣ የስፖርት ሊሆን ይችላል፣ የባህል ይሆናል። በኢትዮጵያ ጉዳይ ላይ የጥያቄና መልስ ዝግጅቶች እናደርጋለን። ውድድሮች ይሆናሉ። በግሩፕ ተከፍለው ያሸነፉ ሽልማቶች ይሰጧቸዋል። በኢትዮጵያ ላይ ያላቸውን እውቀት የዛ ነው አድማሱን እያሰፉ ከፈረንጆቹ በዓል ባሻገር ይህንን ሁኔታ የኢትዮጵያ ማህበር ያካሂዳል ማለት ነው። በበርሊን በገና ዋዜማ የደረሰው ጥቃት ጀርመናውያን በጉጉት በሚጠብቁት በገና በዓል አከባበር ላይ ትልቅ ጥላን ማጥላቱ እሙን ነው ያሉን ሌላው ኢትዮጵያዊ የፍራንክፈርት ነዋሪ የፖለቲካ ሳይንስ ምሁርና የህግ ባለሙያ ዶክተር ለማ ይፍራሻዋ። አዎ ይሄ የሚያጠራጥር አይደለም። ከምግብና መጠለያ ቀጥሎ የሰው ልጅ ሰላምንና ያለ ፍርሀት መኖርን ነው የሚፈልገው። ሰላምና ያለ ፍርሀት መኖር ደግሞ የሰው ልጅ መሰረታዊ መብት ነው አንዱ ጀርመን ከሁለተኛ ዓለም ጦርነት በኋላ አንድ ትውልድ አድጎ የእድሜ ባለጸጋ ሆኖ ያለ ጦርነት እያረፈ ያለበት እየኖረ ያለበት ሀገር ናት። ጀርመን ከሁለተኛ ዓለም ጦርነት በኋላ በፍርሀት ተውጦ እንደገና መኖርን ዛሬ አይናቸው ፊት ያውም የጀርመን እምብርት የአውሮፓ እምብርት ናት በርሊን። እዚህ ፊታቸው መደረጉ ጀርመኖችን ትልቅ ሾክ ያደረገ ነው። በእርግጥ ይሰማሉ። ፓሪስም ላይ ተፈጥሯል፣ ኒትሳም ላይ እንደዚሁ በትልቅ መኪና በኤነትሬ አደጋ ተፈጥሯል። ቢሆንም ግን በራስ ሂሳ ሲደርስና በርሽ ላይ ነገር ሲፈጠር አንድ አይነት ስሜት ስላልሆነ በስራ አጋጣሚ ያገኘኋቸው ከዚህ ድርጊት በኋላ ብዙ ሰዎች አግኝቻለሁ። ቃላት አልባነት ነው ያየው ፊታቸው ላይ ሰላም ብለው የሚቀጥለው አንድ ሰላሳ ሰከንድ እንደ ያህል የሚናገሩት ነገር የለም። የአይን ግድር ነው የሚመስለው። በእርግጥ ፍርሃትን አሳድሯል። ቢሆንም ግን ይሄ በዓል እንደተባለው አመቱን ጠብቆ የሚመጣ ስለሆነ ህዝቡ በዓሉን ማክበሩን አይተውም። ግን ትላንትና ከተፈጠረ በኋላ ገበያዎች ጭር ብለው ነበረ። የኳስ ሜዳዎች ሟቾቹን በማሰብ ደቂቃ ነው ጨዋታ የጀመሩት። አገሪቷ በጠቅላላ አዘን ላይ ነበረች ማለት ይቻላል። ዛሬ እንደገና ህይወት ቀጥሏል። ህይወት መቀጠልም አለባት ብዙዎቹ ይህንን ነገራት አሉ። ቢሆንም ግን የሆድ መም ማቸው ነው በዓሉን የሚያከብሩት። ዓለም ግሎባላይዝ እየሆነች ዓለም ወደ ቀበሌነት ከአህጉር ወደ ቀበሌነት በቴክኖሎጂ ምክንያት እየተጠጋች በመጣች ቁጥር እንደዚህ አይነት ህይወት እንደሚመጣ መታወቅ አለበት። ዛሬ የሰላም ገነት የሆነ ምድር በምድር ላይ የለም። በጀርመን ሲኖሩ ወደ ሀያ ሰባት ዓመት እንደሆናቸው የነገሩን ዶክተር ለማ የጀርመናውያኑን ገና እንደ ማህበረሰቡ ሁሉ በድምቀት እንደሚያከብሩ ነግረውናል። እኔም እዚህ ከመጣ ወደ ሀያ ሰባት ዓመት ስለሞላኝ እኔም ባልፈልግ ልጆቼ በዓሉን በደንብ እንዳከብር ነው የሚያደርጉኝ። ከሳምንት በፊት ደብዳቤ ለገና አባት ይላክ ብሎ ሰጥተውኛል። ፍላጎታቸውን ጽፈው አንዱ አንዱን የሚያስብበት፣ ቤተሰቡን የሚያስብበት፣ የደክመ የሚታስብበት በተለይ ጀርመኖች ደግሞ በዓል አካባቢ ስደርስ በመለገስ የታወቀ ህዝብ ነው። ገንዘብ ሰብስቡ ለደካማ የሚሰጥበት የሞቱ ሰዎች ለብሳቸውን ባል ተብሎ የሚታሰሙበት። በእውነት ይሄ ገና በዓል ለጀርመኖች ትልቅ ሚና ትልቅ ትርጉም ያለው ነው። በዚህ ሁኔታ ላይ መፈጠሩ የሚያሳልን ነገር ነው። እንዳልኩኝ ጀርመን እንግዲህ በጉጉት ነው የሚጠብቀው። መዝሙሩ፣ ቤተ ክርስቲያኑ፣ ስጦታው፣ ምኑ የአለም ፍጻሜ ይመስላል ሰው ሲሮራጦችን ስጦታ ለዘመዱ፣ ለጓደኛው፣ ለፍቅረኛው ለመሰል ሲሮራት ማለት ነው እና ያው ችግሩ እንዲፈጠር በዓሉን ያከብራሉ ህይወት ይቀጥላል ብዬ ነው ምገምት። በዝግጅቱ መግቢያ ላይ ያቀረብናቸው የበርሊኑ ነዋሪ አቶ ደረጀ መንገሻ ለጀርመናውያኑ መልካም የልደት ማለት የገና በዓል እንዲሁም መልካም አዲስ ዓመትን ይመኛሉ። የምመኝላቸው እንግዲህ ጀርመኖች ከዚህ ከደረሰው ሁኔታ ላይ ጀርመኖች ብቻ ሳይሆኑ መላው በጀርመን የሚኖር ሰው የሆነ ሰው ሁሉ ክፉና ደግ የሆኑ ጨለማና ብርሃን እንዳለ ሁሉ እንደዚህ አይነት ሀይሎች የጣሉትን የሀዘን ድባብ መጽናናቱን ሰጥቷቸው አዲሱን ዓመት በአሉ ሁሉንም ገና በዓል እንዲያከብሩ ነው አክቹዋሊ እመኝላችሁ። ሌላ ምንም እምለው ነገር የለም። ቅዱስ ጊዜ ታላቅ ጊዜ ያደረገ ፈረንጆቹን የገና በዓል ለምታከብሩ ሁሉ መልካም የልደት በዓል እያልኩ ቃለ ምልልስ የሰጡኝን በሙሉ በዶይቸ ቬለ ስም በማመስገን እኔም በምድር ሁሉ ሰላምን በመመኘት እሰናበታለሁ። አዜብ ታደሰነኝ ጤና ይስጥልኝ።